the voice of America. የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ እና የሜክሲኮ ፕሬዝዳንት ኢነሪኬ ፔኛኝቶ ናፍታ በመባል የሚታወቀውን የሰሜን አሜሪካ ነጻ የንግድ ስምምነት የሚተካ አዲስ ስምምነት ዛሬ ተፈራርመዋል። ይህ አዲሱ የዩናይትድ ስቴትስ ሜክሲኮና ካናዳ ስምምነት የተፈረመው ከትላንት ጀምሮ በአርጀንቲና ከተማ ቦነስ አይረስ እየተካሄደ ባለው የጂ ሀያ የመሪዎች ጉባኤ ጎን ነው። ጉባኤውን በመከታተል ላይ ያለችው ባልደረባችን ግሬታ ቫንሰስተርን ፕሬዚዳንት ዶናልድ ትራምፕን በስምምነቱና ሌሎች ጉዳዮች ዙሪያ አነጋግራለች። ሰለሞን ክፍሌ ያቀርበዋል። ባልደረባችን ግሬታ ቫንሰስተርን አስቀድማ የጠየቀቻቸው በሦስቱ አገሮች መካከል የተደረሰውን አዲሱን የንግድ ስምምነት የተመለከተ ነበር። ፕሬዝደንቱ በእጅግ ጠቃሚና አስፈላጊ ሲሉ አወድሰውታል። ባጠቃላይ ጥሩ ስምምነት ሲሉ ነው የገለጹት። ከዚህ ቀደም ዩናይትድ ስቴትስ በብዙ ሀገሮች ተበዝብዛለች ያሉት ፕሬዝደንት ትራምፕ እንደ ቻይና የዘረፋት ግን የለም ብለዋል። ከቻይናና ሩሲያ መሪዎች ጋር ይገናኙ እንደው ተጠይቀውም በተገቢውና አስፈላጊ ሆኖ ሲገኝ ይፈጸማል ነው ያሉት። ከሜክሲኮ ጋር ስላለው የድንበር ደህንነት ጥበቃ ውዝግብ ተጠይቀውም ሀገራቸው ወንበዴዎችን ተቀብላ አታስተናግድም፣ ጥበቃው ይኖራል ብለዋል። የአየር ደህንነት ጥበቃን በተመለከተም ቅድሚያ የሚሰጡት ለአሜሪካ መሆኑን አስገንዝበዋል። ግሬታ ቫን ሰስተን ሌላው ለፕሬዝደንት ትራምፕ ያቀረበችላቸው ጥያቄ ጂ20 በመባል የሚጠራው የበለጸጉ ሀገሮች መሪዎች ስብሰባ ዋና መነጋገሪያ ስለ ዓለማችን መዋለንዋይ ጉዳይ ነው እና እርሶ መጪውን የዓለም ኢኮኖሚ ያስፈራዋል ብለው የሚገምቱት በተጨባጭ ምንድን ነው የሚል ነበር። ፕሬዝደንት ትራምፕ ይመልሳሉ። አሁን ብዙ ስጋቶች ናቸው ያሉት። ዩናይትድ ስቴትስ ግን በእውነቱ በብዙ የተለያዩ ሀገሮች ነው የተበዘበዘችው። ላለፉት 25 በርካታ አመታት ቻይና ምን ያህል እንደ ቦጠቦጦችን ቁጥሩን ብገልጽልሽ ምንም አይነት ምስጢር የለውም። ቫን ሶስት ወርና እስከትላም ይህንማ በፕሬዚደንትነት ለመወዳደር በእጩነት እንኳ ከመቅረበው በፊት ለአመታት ሲነግሩኝ የቆየ ጉዳይ ነው። አይደለም እንዴ? አለቻቸው። ለረዥም ጊዜ ይህንኑ ስናገር ቆይቻለሁ። ገና ወጣት የከተማ አቅኚ ያለው ለአንቺ እና ለሌሎች ብዙ ጋዜጠኞች ስነግራችሁ የቆየውት ጉዳይ ነው። ማለቴ ለዚህ ጉዳይ ለረዥም ዓመታት ስናገር ነበር። ጃፓንን ነበር ብዙ ጊዜ እያነሳው የማውራው። አሁን የጃፓን ጉዳይ የቀነሰ ቢሆንም ንቁ የኢኮኖሚ ባላንጣናት። ለማጠቃለል የእኛ ስጋቶች ሁሉም አገሮች ናቸው ማለት ይቻላል። አድማጮች ይህን ግሬታ ቫን ሰስተን ከፕሬዝደንት ዶናልድ ትራምፕ ጋር ያደረገችውን ቃለ ምልልስ ሙሉ ቪዲዮ በድረ ገጻችን ላይ ታገኙታላችሁ።